ሙዚቃ መሳሪያ ለካ ትንሽ ይጠቅማል ማለት ነው አይደል? እግዚአብሔር እየተመሰገነ ይሁን። በዛሬና በተከታታይ ሳምንታት የዚህን አሁን የማሳያችሁን ርዕስ በተመለከተ ነው የምናገረው እና በጣም ጠቃሚ ነው ብዬ አስባለሁ። የመለየት ሕይወትና በረከቶቹ የሚል ርዕስ ነው። የመለየት ሕይወት የሚለውን ነገር ለመናገር የምጀምረው በኤርሚያስ 15 ላይ ነው ምክንያቱም ኤርሚያስ 15 ላይ ነቢዩ ኤርሚያስ በጣም በከፍተኛ ሀዘን ጭንቀት በአገልግሎት ምክንያት ስብራት ውስጥ በነበረበት ጊዜ እግዚአብሔር ለራሱ ለነቢዩ የተናገረው ለሁላችንም የተናገረው ቃል ነው እና ቁጥር 19ን ስትመለከቱ እንደዚህ ነው የሚለው ስለዚህ እግዚአብሔር እንዲህ ይላል ብትመለስ እመልስሃለሁ በፊቴም ትቆማለህ የከበረውንም ከተዋረደው ብትለይ፣ ይሄ የከበረውን ከተዋረደው ብትለይ የሚለው ቃል ላይ ነው ዋና ሀሳብ ያለው የመለየት ህይወትና በረከቶቹን ለማየት ይህንን በደንብ ማስተዋል በጣም አስፈላጊ ነው። እግዚአብሔር የከበረውን ከተዋረደው ብትለይ እንዳፌ ትሆናለህ የሚል የመለየት ችሎታ ቢኖርህ፣ የመለየት ህይወት ቢኖርህ፣ እኔ በአንተ እጠቀማለሁ የሚል አይነት ነገርን ነው የሚናገረው። እና እንደ መግቢያ አንዳንድ ሀሳቦችን እነግራቸዋለሁ። አንዳንድ ሀሳቦቼ እንደ መግቢያ የምናገረው መጽሐፍ ቅዱሳችን በመንፈስ ቅዱስ አማካኝነት ስለሚኖረው ስለ መለየት ህይወት ብዙ ነገር ይናገራል። አሁን እውነተኛ አማኞች ስንሆን እግዚአብሔር የመለየት ስራን በውስጣችን ይሰራል ማለት ይሄ በእንግሊዝኛ ዲዘርኒንግ ስፒሪት ተብሎ የሚታወቅ ነው። ሰዎች የሚሰሙትን የሚያደርጉትን ወይም ደግሞ እንዲያደርጉና እንዲሆኑ የሚገፋፉትን ነገር ይሄ ትክክል ነው፣ ትክክል አይደለም፣ ይሄ ነገር ያዋጣል፣ አያዋጣም፣ ከእግዚአብሔር ጋር ያዛልቀኛል፣ አያዛልቀኝም ብለው እንዲለዩ የሚያደርግ መንፈስ ነው እና መጽሐፍ ቅዱስ ላይ ምናልባት ብሉይ ኪዳን ላይ ብቻ እዚህ ማስታወሻ ላይ እንደምታዩት ከ250 በላይ በተለያየ መልክ ይሄ መለየት ነገሮችን ለይቶ ትክክለኛውን ነገር ተቀብሎ ትክክል ያልሆነውን ጥሎ የመሄድን ህይወት 250 ያህል ጊዜ ተነግሮበታል። ብሉይ ኪዳን ላይ አዲስ ኪዳንም በጣም ብዙ ጊዜ እና ያው የሚቀጥለው ሳምንት ከዛም በኋላ ይህንን ሀሳብ እንሄድበታለን። ይሄ መልእክት በጣም ጠቃሚ ነው። እግዚአብሔር ለኤርሚያስ ለነቢዩ የተናገረው አንድ አማኝ ማንም ነቢይም ይሁን ራሱ ኤርሚያስ እና ማንኛውም የእግዚአብሔር አማኝ መለየት የሚባል ነገር፣ የመለየት ህይወት የሚባል ነገር በህይወቱ ሊኖረው ስለሚገባ ነው። እና እዚህ ጋር እንዲህ ብያለሁ እኔ የተወደዳችሁ ወገኖች ሆይ የመለየት ህይወት እንዲሁም የመለየት መንፈስ ሊኖረን ይገባል። ግን ለምን ለምንድን ነው የመለየት ህይወት የመለየት መንፈስ ሊኖረን የሚገባው? አንድ አንድ አራት አምስት ምክንያቶች እዚህ ጋር ለመጀመሪያ ያህል እናገራለሁ። አንደኛ የመለየት ህይወት ወደ ጌታ የተመለሱ ሰዎች ባህሪ ነው። አሁን እዚህ ለኤርሚያስ ሲነገረው ምንድን ነው እግዚአብሔር ያለው ብትመለስ እመልስሃለሁ፣ በፊቴም ትቆማለህ፣ የከበረውን ከተዋረደው ብትለይ እንዳፌ ትሆናለህ ነው ብሎ የተናገረው። መጀመሪያ ወደ መለየት ህይወት ውስጥ ሰዎች ከመግባታቸው በፊት ወደ ጌታ የመመለስ ህይወት ሊኖራቸው ባህሪ ሊኖራቸው እንደሚገባ ነው እዚህ ላይ የምናየው። እግዚአብሔር የሚለው አንተ ብትመለስ፣ አሁን ብትመለስ የሚለውን ነገር ከምን እና ከምን አይነት ሁኔታ ወይም ደግሞ ከየት የሚለውን መጠየቅ እንችላለን። አሁን ኤርሚያስ 15ን ኤርሚያስ 14ን ከዛም በፊት ያሉትን ስትመለከቱ በተለይ ካነበብኩላችሁ ከቁጥር 15 ጀምሮ አቤቱ አንተ ታውቃለህ፣ አስበኝ፣ ጎብኘኝ፣ የሚያሳድዱኝን ተበቀላቸው እንጂ አትታገሳቸው። ነቢዩ ነው የሚናገረው። ስለ አንተ ስድብን እንደታገሱ እወቅ ተሰድቤያለሁ፣ ተጎድቻለሁ፣ ተገልያለሁ እና ዋዘኞችና ፌዘኞች እኔን ጎተውኛል፣ ለብቻዬ ተቀምጫለሁ እና ህመሜ በጣም ዘወተረብኝ፣ ቆሰልኩኝ እያለ ነው የሚናገረው ኤርሚያስ። አሁን ቁጥር 15 ጀምሮ እስከ 18 ያለውን ስትመለከቱ እግዚአብሔር በእንዲህ አይነት ሁኔታ ውስጥ ያለውን ሰው ከማጉረምረም እና ሐዘኔ፣ ቁስሌ በዛ ሸክሜ እንደዚህ እና እንደዛ ሆኗል ከምትል ተመለስ ነው የሚለው እግዚአብሔር። ወደ እኔ ተመለስ፣ ወደ እኔ ብትመለስ እያለ ነው የሚናገረው። ብትመለስ የሚለው ቃል አስደናቂ ብቻ ሳይሆን ሰዎች ያሉበትን ሁኔታ የሚያሳይ ነው። አሁን ያለበትን ሁኔታ ነው ኤርሚያስ እግዚአብሔር ተናግሮ ያጉረመረምክ ነው አዝኝ ያለው ደክም ያለው ቆስ እያለው እና በሐዘን ውስጥ ነው። ህመሜ ዘውትሮብኛል እያልክ ነው። ስለምን ህመሜ ዘወተረብኝ? ቁስለ ስለምን የማይፈወሰ ሆነ? ስለምንስ አልሽርም? በውኑ እንደ ሐሰተኛ ምንጭ እንዳልታመነች ውሃ ትሆነኛለ ሆይ አንተ ራሱ አንተ ራሱ ለእኔ በቃ ምንም ግድ የሌለህ አይነት ነገር ሆነህብኛል እያለ ነው የሚናገረው። እና ከዚህ አይነት ሁኔታ መመለስ አለብህ ካለህበት ሁኔታ ከእግዚአብሔር ሐሳብ ውጭ እንዳትሆን ከእግዚአብሔር አፈንግጠህ ራስህን እንዳትጎዳ መመለስ አለብህ የሚል መልእክት ነው። ወደ እግዚአብሔር የሚመለሱ ሰዎች በጣም ይባረካሉ። በህይወታቸው ያላሰቡትና ያልገመቱት የጸሎት መልስ ይሰጣቸዋል። ወደ እግዚአብሔር የሚመለሱ ሰዎች ሁልጊዜ ይሄ እውነት ነው በመንፈሳዊ ዓለም ውስጥ። ስለዚህ እግዚአብሔር ብትመለስ ብሎ ሲል ሰው ሲመለስ የሚቀበል አምላክ መሆኑን የሚያሳይ ነው። እኛ ብንመለስ ወደ እግዚአብሔር እግዚአብሔር ይመለሳል። አሁን እዚ ጋ አንድ እንደ ምሳሌ ያስቀመጥኩት ነገር አለ ቁጥር መዝሙረ ዳዊት መዝሙር 23 ቁጥር 3 ላይ ነፍሴን እግዚአብሔር እረኛዬ ነው የሚያሳጣኝ የሚጎለኝ ነገር የለም ብሎ ይደረድርና፣ ነፍሴን ምን አደረጋት ይላል፣ መለሰልኝ ብሎ ይናገራል። ስለ ስሙ በጽድቅና በእውነተኛ መንገድ መራኝ ይላል። እግዚአብሔር የሚመለስ አምላክ ነው፣ ስንመለስ ይመለሳል። ተጸጽተን ስንመለስ ሊቀበለን እጁን የሚዘረጋ አምላክ ነው። እዚህ ጋ በሚቀጥለው ስላይድ ላይ ይሆናል ያለው እግዚአብሔር ብንመለስ የሚመለስ የሚቀበል አምላክ ነው የሚለውን ነገር ስትመለከቱ ሉቃስ ወንጌል ምዕራፍ 15ን መጥቀስ የግድ የግድ ያስፈልጋል። ሉቃስ ወንጌል ምዕራፍ 15፣ ሁለት ወንድማማቾች የአንድ አባት ልጆች ነበሩ። አንደኛው ምን አደረገ? የአባቴን ንብረትን ለሁለት ክፈልና የሚደርስኝን ድርሻ ስጠኝ፣ እኔ እንደምፈልገው እሆናለሁ ብሎ ከቤት ወጥቶ ሄደ። አልተሳካለትም። በጣም ተጎቷል፣ ተጨንቋል፣ እየዘቀጠ ሁኔታ ውስጥ ነው የገባው። እና ግን አንድ ቀን ወደ አይምሮ ተመልሶ አባቴ ቤት ያሉ እነዛ ሰራተኞች እየበሉ እየጠገቡ ነው የሚኖሩት፣ እኔ እዚህ የአሳማ ገለባ ለመብላት እየፈለግኩ ማግኘት አልቻልኩም ብሎ ወደ አባቱ ቤት ለመመለስ ጠየቀ። እና አዎ ባይምሮ ወስኖ ወደ አባቱ ቤት ሲመለስ አባቱ ከሩቅ ይመለስ ይሆናል እያለ እየጠበቀ የነበረ አባቱ አቅፎ ሲቀበለው ታያላችሁ። ብትመለስ አለ እግዚአብሔር እና እዚህ ጋር እኔ ምን አደርግሃለሁ እመልስሃለሁ። ሲመለሱ ሰዎች እግዚአብሔር የሚመልስ ተመልሰው ሰዎች ሲያገኝ የሚቀበል አምላክ መሆኑን ነው የሚያሳየው። ስለዚህ ካለንበት ሁኔታ ከተለያየ ሀሳብ ወደ እግዚአብሔር መመለስ በጣም በጣም አስደናቂ አስፈላጊ ነገር ነው። ግን ለሚመለሱ ሰዎች ምን ይሆናል የሚለውን ነገር ስትመለከቱ እዚሁ ቁጥር ላይ ብትመለስ እመልሰሃለሁ ብሎ በፊቴ ደግሞ ትቆማለህ ብሎ ይናገራል። የሚመለሱ ሰዎች በእግዚአብሔር ፊት የመቆም በእግዚአብሔር ፊት ቆመው እግዚአብሔርን የማገልገል በእግዚአብሔር ፊት ቆመው ጸሎታቸውን ማሰማት እንደ አገልግሎቱን እንኳን ብትተውት እግዚአብሔር ፊት ቆመው የእግዚአብሔርን በጎነት እና ደግነት፣ መልካምነት የማየት ትልቅ እድል አላቸው። የሚመለሱ ሰዎች ስንመለስ፣ እግዚአብሔር የሚመልስ አምላክ ብቻ ሳይሆን በፊቱ የሚያቆም አምላክ ነው። ልክ እንደ መላእክት በፊቱ እንቆማለን። በእግዚአብሔር ፊት የመጸለይ ህይወታችን ይታደሳል። በእግዚአብሔር ያለን ተስፋ ይቀጥላል እና እነዚህ ነገሮች በጣም አስደናቂ ነገሮች ናቸው። አሁን እያያችሁት እንዳላችሁት ግን የሚቀጥለው ነጥቤ ምንድን ነው? መመለስ ያለብን ለምንድን ነው ወደ እግዚአብሔር እና የመለየት ህይወትስ ለምን ያስፈልገናል የሚለውን ነገር ብትመለከቱ፣ ምክንያቱም በህይወት ከሚያጋጥሙን ብዙ ነገሮች የተነሳ ነው። በህይወታችን እኛ አንዳንድ ሰዎች እንደዚህ አይነት አመለካከት አላቸው። ክርስቲያን ስንሆን ሁሉ ነገር በቃ እንደ ስፖንጅ ፍራሽ ነው የሚሆነው የተመቻቸ የተስተካከለ ነው የሚሆነው ውጣ ውረድ የሌለበት ነው የሚሆነው የሚል ሀሳብ አላቸው ውሸት ነው ያ ክርስቲያኖች የሚያጋጥሙን ብዙ ነገሮች አሉ ውጣ ውረዶች አሉ ከሚያጋጥሙን ነገሮች የተነሳ ነው አሁን የመለየት ህይወት የሚባለው ነገር ለእኔና ለእናንተ የሚያስፈልገን አሁን እዚህ ጋር ለነቢዩ ሲናገር ምንድን ነው የሚለው እግዚአብሔር እንዲህ ይላል ብሎ ብትመለስ እመልሰሃለሁ፣ በፊቴም ትቆማለህ፣ የከበረውንም ከተዋረደው ብትለይ ብሎ ነው የሚናገረው። አሁን ብዙ ነገሮች ወደ ህይወታችን ይመጣሉ። ከሚመጡ ብዙ ነገሮች መካከል ሁለቱ ነገሮች ወሳኞች ናቸው። የከበረና ምን የሆነ ነገር የተዋረደ ነገር፣ የከበረና የተዋረደ ነገር። ሁልጊዜ ልጆች ይሁኑ፣ ሰዎች የተማሩ ይሆኑ፣ ያልተማሩ ይሆኑ፣ በእድሜ እዛ ላይ የደረሱ ይሁኑ ወይም ገና ወጣት ይሁኑ፣ ሰዎች ሁልጊዜ ሁለት ነገር ወደ ህይወታቸው ይመጣል። የከበረ ደግሞ ምን የሆነ እየተዋረደ ነገር መለየት የሚባለው ነገር የሚያስፈልገው በህይወት ከሚያጋጥሙን ከነዚህ ነገሮች የተነሳ ነው። የከበረ ነገር እኛን ያስከብረናል፣ የተዋረደው ነገር እኛን ያዋረደናል። ምንም ጥያቄ የለውም። የከበረውን ከተዋረደው የመለየት መንፈስ ያስፈልገናል። ይሄ ብትለይ የሚለው ቃል የገባው ሁለት ነገሮች ወደኛ ስለሚመጡ ነው። በወጣትነት ጊዜ፣ በትልቅነት ጊዜ፣ በአገልግሎት ጊዜ፣ በትዳር ላይ ባለንበት ጊዜ፣ በስራ ላይ ባለንበት ጊዜ ሁልጊዜ ሁልጊዜ በህይወታችን ከዚች ምድር እስከምንለይ ድረስ ሁለት ነገሮች ወደኛ ይመጣሉ የከበረ ደግሞ ምን የሆነ የተዋረደ እዚህ ጋ ነው የመለየት መንፈስ የሚያስፈልገው። የመለየት መንፈስ የሚያስፈልገው በሃይማኖትም በእምነትም ልክ እንደዚሁ ነው። የከበረ ነገር፣ የተዋረደ ነገር። በቅርብ ቀን ከሆኑ ሰዎች ጋር አንድ ውይይት፣ ረጅም ውይይት አድርጊያለሁ፣ እና ያ ውይይት ምንድን ነው? የኛ ነፍስ፣ የኛ ነፍስ፣ አሁን ያለን ነፍሳችን የሆነ ጊዜ ትጠፋለች ትጠፋለች። በቃ ነፍስ ይጠፋል እና የሚል እምነት ያላቸው ሰዎች አሉ። ያ እምነት የጀመረው በ18 40 እስከ 60 ዓመተ ምህረት ባለው ጊዜ ነው። ምናልባት ሰምታችሁ ከሆነ በ18ኛው መቶ ክፍለ ዘመን ሁለት ሃይማኖቶች እዚህ አሜሪካ ውስጥ ሚለራይቶች የሚባሉ ሰዎች ነበሩ። 50 ሺህ ተከታይ የነበረው ሚለር የሚባል ሰው ነበር እና ያ ሚለር አንድ ትንቢት ተነበየ። ልክ ኦክቶበር 16 ቀን በ1860 ምናምን ጌታ ኢየሱስ ክርስቶስ በሆነ ተራራ ላይ ይመጣል አለ እና ሰዎች በሙሉ ቤታቸውን እንዲሸጡ፣ ነጭ ልብስ እንዲለብሱ እና እዛ ተራራ ላይ በያሉበት ቦታ ብቻ ነጭ ልብስ ለብሰው ጌታ ኢየሱስ እንዲጠብቁ ተደረገ እና አልሆነም። ጌታ ኢየሱስ አልመ ያ ምን ተብሎ ይታወቃል? ለአሜሪካ ክርስቲያኖች ዘንድ ዘግሬት ዲሳፖይንት ምን ተብሎ ይታወቃል? ትልቁ ትልቁ መሰበር ወይም ደግሞ ሐዘን ልትሉ ትችላላችሁ። ልክ ባለፈው መስከረም 23ና 24 ደቡብ አፍሪካ ውስጥ ተተንብዮ ነበር። እንደዚህ ጌታ ኢየሱስ መስከረም 23 ወይም 24 ይመጣል አለ የዚህ የደቡብ አፍሪካው ነቢይ ደግሞ ሰዎች በሙሉ ልብስ እቃቸውን ሸጠው ቤታቸውን ሸጠው ሲጠብቁ እዚህም ድረስ እዚህም ድረስ የዛን ሰው ትንቢት ሰምተው፣ ጌታ ኢየሱስ አልመጣም። ይህ ቅዠት ነው። መጽሐፍ ቅዱስ ጌታ ኢየሱስ እንደተናገረው የእኔም መምጫ ጊዜ ከእግዚአብሔር በቀር እኔም እንኳን የሰው ልጅ በሰውነቴ አላውቅም፣ ማንም አያውቅም ብሎ ተናግሯል። እና እነዚህ የቃዡ ሰዎች ናቸው። በዚህ ቀን በዚህ ሰዓት ይሸጣል መኪናችሁን፣ ንብረታችሁን፣ ቤታችሁን፣ ስራችሁን ትታችሁ ጠብቁት የሚሉ ሰዎች እና እንደዚህ አይነት ነገር ይመጣል። አሁን መለየት የሚባለው ነገር እዚህ ጋ ነው የሚያስፈልገው። የሚነገረው ነገር እንደ እግዚአብሔር ቃል ነው ወይስ አይደለም? የከበረ ነገር አለ፣ የተዋረደ ነገር አለ። የከበረ ትምህርት አለ፣ የተዋረደ ትምህርት አለ የሚጠቅም ትምህርት አለ ጭራሽ የእኛን ህይወት የሚያጠፋ ትምህርት አለ በነዚህ መካከል ነው አሁን መለየት የሚባለው ነገር የሚያስፈልገው መለየት የሚለው ሀሳብ በአማኞች ፊት በአገልጋዮች ፊት በባልና ሚስት ፊት በልጆች ፊት በተማሩ ባልተማሩ ፊት የከበረና የተዋረደ ነገር ሁል ጊዜ ወደ ህይወታችን ስለሚመጣ ነው የመለየት መንፈስ ከሌለን ወዮልን። የመለየት ህይወት ከሌለን፣ በእርግጥ በተከታታይ እነዚህን ነገሮች እናገርባቸዋለሁ። የመለየት ህይወት የሚያስፈልገው ከሚያጋጥሙን ነገሮች እየተነሳ ነው። ለምንድን ነው ብዙዎች ህይወታቸው ሁሉን ነገር የሚከተለው? አቋም የሌላቸው ሰዎች አቋም የላቸውም። እግዚአብሔር መቶ ጊዜ ሺህ ጊዜ እየተናገራቸው፣ አሃ ይሄ ነው ልኩ፣ ይሄ ነው ትክክለኛው ማለት የሚችል አቋም የላቸውም። ሰዎች አንዴ ወደዚህ አንዴ ወደዛ ሲዋዥቁ ታያላችሁ። የመለየት ህይወት በውስጣቸው ስለማይሰራ ነው። ይህንን እንደ እናንተ የምናገረውን ነገር አዲስ አበባ አካባቢ ላሉ ለባፕቲስት መሪዎች እንደ ስልጠና ሰጥቸዋለሁ። ይህንን ለእናንተ የምናገረውን ትምህርት ስለዚህ የመለየት አቋም ስለሌላቸው ሰዎች የሆነ የሆነ የእምነት ስታንድ ወይም አቋም የላቸው የመለየት እውነት በውስጣቸው የማይሰራ ከሆነ ሰዎች ምንድን ነው የሚሆኑት? በብዙ ነገሮች የተወጣጠሩ እና ህይወታቸው አቅጣጫ የሌለው ነው የሚሆኑት። እግዚአብሔር የመለየት ህይወት ያላቸውን ሰዎች ይፈልጋል በህይወታቸው ሊጠቀምባቸው ሊሰራባቸው ሊገለገልባቸው። የተዋረደውን ህይወት የያዙ የያዙ ሰዎች እግዚአብሔርን ሊወክሉት አይችሉም። የከበረ ነገር ይዘናል ብለው በተዋረደ ነገር ላይ በሚስጥር የሚቆሙ ሰዎች አሉ። በ18ኛው በ17ኛው መቶ ክፍለ ዘመን ከሚሰበኩ ስብከቶች መካከል አንዱ የሚስጥር ኃጢአት የሚለማመዱ ሰዎችን የሚመለከት ነበር። ሰዎች ክርስቲያኖች ነን ብለው አማኞች ነን ብለው አገልጋዮች ነን ብለው በጣም በሚስጥር እግዚአብሔርን የሚበድል ስራ ይሰሩ ነበር። ይሄ የመለየት ህይወት የማጣት ኪሳራና ጉድለት ነው። ስለዚህ የተዋረደውን ህይወት፣ የህይወት እንቅስቃሴ ሰዎች ለመጣል የተዋረደውን ነገር አይተው ኖ ይሄ የተዋረደ ነው ብለው መጣል አለባቸው። ያንን ለመጣል ምን ማድረግ አለባቸው? ያ ትክክል እንዳይደለ የሚለይ መረዳትና መንፈስ ሊኖረን ይገባል። የተዋረደው መናቅ ከተዋረደው ነገር መራቅ ለሰዎች እጅግ በጣም የከበረ ነገር ነው። የከበረውን ህይወት እውነትና እውነተኛነት መምረጥ የመለየት ህይወት ሲኖረም ብቻ ነው የምንችለው። በጣም የሚገርም ነው። ይህንን ስናገር የከበረውን ህይወት እውነትና እውነተኛነት ያለበትን ነገር የምንመርጥ ሰዎች ልንሆን የምንችለው የከበረውን ከተዋረደው የሚለይ ገና ስናየው የሚለይ መንፈስና ህይወት ሲኖርን ነው። አንዳንድ ነጥቦች እናገራለሁ በተከታታይ። ግን ይሄ የመለየት ህይወት የሚባለው ነገር ቃል ኪዳን እንዳለውም እንድታስቡ እፈልጋለሁ። በተከታታይ እናየዋለን ብያለሁ። አሁን እዚህ ጋ ለኤርሚያስ የተነገረውን ብታየው እንዲህ ነው ያለው። እግዚአብሔር ብትመለስ እመልስሃለሁ፣ ከተመለስክ እኔ መልስሃለሁ፣ በፊቴ ትቆማለህ ብሎ ቃል ኪዳን ገብቷል። እና ሁለተኛው ደግሞ የከበረውን ከተዋረደው ብትለይ እንደምን ትሆናለህ እንደ አፌ ትሆናለህ ብሎ ነው እግዚአብሔር የተናገረው አሁን አንተ የመለየት መንፈስ ኖሮ የከበረውን ከተዋረደው ነገር የምትለይ ከሆነ አንድ ትልቅ ቃል ኪዳን ለአንተ እገባለሁ ነው እግዚአብሔር የሚለው ቃል ኪዳኑ ምንድን ነው የመጀመሪያው ቃል ኪዳን እንደ አፌ ትሆናለህ ነው እግዚአብሔር ያለው እግዚአብሔር የመለየት መንፈስ ያለባቸውን ሰዎች በማንኛውም ሁኔታ በማንኛውም አጋጣሚ በሕይወታቸው ዘመን ሁሉ የእሱ አገልጋዮች እንዲሆኑ ያደርጋቸዋል። አሁን ምንድን ነው የሚለው? እንደ አፌ ትሆናለህ፣ የእኔ መናገሪያ ትሆናለህ፣ እኔ በአንተ እናገራለሁ፣ ቃሌ በአንተ ውስጥ ይነገራል የሚል ሐሳብ ነው። ምናልባት አሁን ይሄ እኔን አይመለከትም ብለን ልናስብ እንችል ይሆናል። እዚህ መድረክ ላይ ስለማንቆም ግን ባለንበት ሁኔታ፣ ባለንበት ቦታ የከበረውን ከተዋረደው የምንለይ ከሆነ እኛ ለመድኃኒትነት የምንፈልግ ነው የምንሆኑ። ሩቅም ቅርብም የትም ሰዎች ሲሳሳቱ ከተሳሳቱበት መንገድ እንዲመለሱ ፑልፒት ላይ ሳንቆም እግዚአብሔር በእኛ ምክር በእኛ ንግግር ለሰዎች ምን ያደርጋል? መፍትሄን ይሰጣል። ስለዚህ እንደ አፌ ትሆናለህ የግድ መድረክ ላይ ወጥተህ ትናገራለህ አይደለም፣ በማንኛውም ሁኔታ የእኔ መናገሪያ የእኔ መልእክት ማስተላለፊያ ትሆናለህ። እኔ በአንተ ሚስጥር እገልጣለሁ፣ ለሰዎች ህይወትን አሳያለሁ። እንደ አፌ ትሆናለህ። ምንኛ የከበረ ነገር ነው! በ1900 ሃያዎቹ አካባቢ እዚህ እንግሊዝ ሀገር የሚታወቅ ሪቫይቫል ነበረ። ምንድን ነው የሚባለው? የዌልሽ ሪቫይቫል ነው የሚባለው እና ጥቂት ወንድሞችና እህቶች በጣም ይጸልዩ ነበር። እግዚአብሔር በነሱ ድንቅ ነገር መስራት ጀመር። ማለት ይሄ እንደ ዘመኑ እዚህ ጋር ትፈወሳለ እዛ ጋ እንደዚህ የሚል ነገር ሳይሆን ወንጌል ይሰበካል፣ ሰዎችን ንስሐ እየገቡ ወደ ጌታ ይመለሱ ነበር እና በጣም ብዙ እስር ቤቶች ተዘጉ፣ ሰዎች ወንጀል መፈጸም አቆሙ፣ መጠጥ ቤቶች ተዘጉ፣ ሰዎች መጠጥ ቤት መሄድ አቆሙ። እና በጣም የሚገርም ጊዜ ነው። ያን ጊዜ ይህንን ነገር እግዚአብሔር ባደረገበት ጊዜ በጣም ብዙ ወንዶች እና ሴቶች የእግዚአብሔር አፍ ሆነው መጠቀሚያዎች ሆኖ ነበር። በተለይ የአንድ ጋዜጣ ላይ የክርስቲያን ጋዜጣ ላይ ታሪኳ ደጋግሞ ደጋግሞ የወጣ የአንዲት 19 20 ዓመት የሆናት ወጣት ልጅ ታሪክ ተደጋግሞ ተጽፎ ይታወቃል። እና ያን ጊዜ ይቺ ልጅ መጽሐፍ ቅዱስ ታነባለች፣ በጣም ትጸልያለች። በህይወቷ በቆመችበት ቦታ የበረከት ምንጭ ሆና ነበር። ሰዎች ሲያናግሯት ከእሷ የሚወጣው ቃል ዛሬ እግዚአብሔር እንዲህ ተናግሮኛል፣ ሳነብ መጽሐፍ ቅዱስ ሮሜ ምራፍ የሆነ ምዕራፍ ላይ ሳነብ እግዚአብሔር የሆነ ነገር ተናግሮኛል ይሄ ቃል ገብቶኛል ብላ ገና በር ላይ ለሰዎች ሰላም ሲሏት እየተናገረች፣ በጣም ብዙ ሰዎች በእሷ ህይወት ይፈወሱ እንደነበር፣ ብዙ ትምህርት ይማሩ እንደነበር፣ ከብዙ ምስቅልቅል ውስጥ ይወጡ እንደነበር ተጽፎላት አንብቤያለሁ። ምን ለማለት ነው? የከበረውን ከተዋረደው የምንለይ ከሆነ እግዚአብሔር የሚናገረው እንደኔ አፍ ትሆናል። የእኔ መናገሪያ ትሆናለ በምድር ላይ ምን ያህል ዓመት እንደምንኖር አላቅም። ምንም ያህል ዓመት እንኑር የእግዚአብሔር አፍ ሆኖ የእግዚአብሔር መናገሪያ ሆኖ መገኘትን የመሰለ የከበረ ነገር የለም። ስለዚህ የከበረውን ከተዋረደው የምንለይ ከሆነ እግዚአብሔር እንደ አፉ ያደርገናል። ሁለተኛ ቃል ኪዳን አለ። የሚቀጥለው ገጽ ላይ የምስራቹን ቃል ተናጋሪ እንሆናለን፣ ምንም ጥርጥር የለውም። ሁለተኛው ግን ትማርካለህ እንጂ አትማረክም፣ የሚል ሐሳብ አለ። አሁን ተመልከቱ፣ ሳነበው ቃሉን የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ፣ እነሱ ወደ አንተ ይመለሳሉ እንጂ አንተ ወደ እነሱ አትመለስም። ምን ብዬ ነው ይሄንን የተረጎምኩት? አንተ ሰዎችን ትማርካለህ እንጂ አንተ በሌሎች ሰዎች ምን አትሆንም፣ አትማረክም። ምክንያቱም የከበረውን ከተዋረደው ለይተህ ስለያስክ ወደ ተዋረደው ነገር አትሄድም፣ ግን ተዋረደው ነገር ውስጥ ያሉን ሰዎች መዘህ ታወጣለህ የሚል አሳብ ነው። በተዋረደው ነገር አትመረክም አትማረክም። እነሱ እነሱ ነው የሚለው ከዛ ቀጥሎ እነሱ እንዳፌ ትሆናለህ ብሎ እነሱ ወደ አንተ ይመለሳሉ አንተ ግን ወደ እነሱ አትመለስም። እነዚህ እነሱ እነማን ናቸው የሚል ጥያቄ ለግሌ ጠይቅ ያለው እነሱ ኃጢአተኞች፣ ከሃዲዎች፣ የተዋረደውን ነገር የሚመርጡ የመለየት ህይወት የሌላቸው እነዚህን ሁሉ የሚያጠቃልል ነው። በማንኛውም ነገር የሚዋዥቁ የጸና አቋም የሌላቸው ናቸው። እነሱ እግዚአብሔርንና እምነቱን አይወዱም። እነሱ ለእግዚአብሔርና ለእውነቱ ክብርን አይሰጡም። እነሱ እነሱ እነሱ ብሎ ነው። አንተና እነሱ እያለ የሚያነጻጽረው አንተ የከበረውን ከተዋረደው ከለየ እንደነሱ እንደማይለዩት አትሆንም። አንተ የከበረውን ከተዋረደው ከለየ በተዋረደው ነገር ውስጥ ያሉት ወደ አንተ ይመጣሉ እንጂ አንተ ወደ እነሱ ምን አትሆንም፣ አትመለስም። ይሄ ላይምሮ ሁሉ ፈውስ የሆነ ነገር ነው። ላይምሮ ሁሉ፣ ለአስተሳሰብ ሁሉ፣ ለጤና ሁሉ ፈውስ የሆነ ነገር ነው። እና አንተ በምትወክለው የከበረ ነገርና እነሱ በሚወክሉት የተዋረደ ነገር መካከል ፍጥጫ አለ። ይሄ ልክ ነው። እኛ በምንወክለው የከበረ ነገርና እነሱ በሚወክሉት የተዋረደ ነገር መካከል ትልቅ ፍጥጫ አለ። አሁን አሜሪካ ውስጥ ያለውን ትልቁን የፖለቲካ ፒክቸር ብትመለከቱ ይሄ ነው ያለው ፍጥጫ። ዓለም ውስጥ ያለውን ትልቁን የሚመራውን ሪዮታ ዓለምና እንቅስቃሴ ብትመለከቱ ይሄ ነው ፍጥጫው። እኛ በከበረው ነገር ላይ ከቆምን፣ የከበረውን ከተዋረደው ለይተን ከጸናን፣ እግዚአብሔር በእኛ የሚሰራ እኛ ደግሞ ወደ እነ ተዋረደው የማንሄድ በከበረው የምንቆም እና በተዋረደው ውስጥ ያሉትን የምንረዳ የምናወጣ፣ የእግዚአብሔር ሰዎች እንሆናለን። ስለዚህ ሁለት ቃል ኪዳን አለው አንደኛ፣ እንዳፌ ትሆናለህ። ሁለተኛ፣ አንተ በተዋረደው ነገር አትማረክም የሚለው ነው። እና የሚቀጥለው ነጥቤ ግን ይሄ የመለየት ህይወት ያላቸው ሰዎች የህዝብ መከታ ሊሆኑ እንደሚችሉም ቃል ኪዳን ተገብቷል። ተመልከቱ፣ ቁጥር ሀያ ላይ ስትመጡ ለዚህም ህዝብ የተመሸገ የናስ ቅጥር አደርግሃለሁ ብሎ ይናገራል። የሚገርም ነው። አንተ የከበረውን ነገር ይዘህ ከቆምክ እና የተዋረደውን ነገር ከተውክ እና የመለየት ሕይወት ኖሮህ የከበረውን ከተዋረደው ለይተህ በከበረው ከጸናህ እማደርግህ ነገር ምንድን ነው? ለዚህ ሕዝብ የተመሸገ የናስ ቅጥር አደርግሃለሁ ነው የሚለው። በጣም የሚገርም ቃል ኪዳን ነው። የምትመራው ሕዝብ አለ። የምታገለግለው ሕዝብ አለ። የወከልከው ህዝብ አለ። አሁን ይህንን በአገልግሎት ብቻ አይደለም የማየው በፑልፒት ላይ እኛ የምንወክላቸው ሰዎች አሉ። በቤት በቤተሰብ ውስጥ በጠቅላላ ሁላችንም ኃላፊነት አለብን። በአንድም በሌላም መንገድ ኃላፊነት ላለብን ሰዎች ሁሉ ምን አደርጋችኋለሁ ነው የሚለው የተመሸገ የናስ ቅጥር አደርጋችኋለሁ። የተዋረደው ነገር መጥቶ እንዳይበላቸው እንዳይውጣቸው የተዋረደው ነገር መጥቶ እንዳይወስዳቸው፣ አንተን የተመሸገ የናስ ቅጥር አደርግሃለሁ። ምን ማለት ነው? የማይደፈር፣ በምንም መሳሪያ የማይጠቃ፣ በተዋረደ ነገር የማይበከል አደርግሃለሁ የሚል ሀሳብ ነው ያለው። በጣም የከበሩ የከበሩ ነገሮች ናቸው እነዚህ። የመለየት መንፈስ ሲኖረን እግዚአብሔር እንደ ቃሉ ያደርገናል እነሱ ወደ እነሱ እንዳንመለስ ያደርገናል። ግን ደግሞ ለምንወክላቸው ሰዎች የማይነካ፣ የማይበገር፣ የማይደረስ፣ የማይገረሰስ፣ የማይደፈር ጠንካራ መከታዎች ያደርገናል። እውነተኛ አገልጋዮች ባሉበት ቦታ ሁሉ ሕዝቡ ከዚህ የተነሳ ይጠበቃል። እውነተኛ ሰዎች ባሉበት ቦታ ሁሉ ቤታቸውና ህይወታቸው እንደዚህ ጠንካራ ጠንካራ መከታ ጋሻ ያለው የእግዚአብሔር የማይደፈር ህይወት ይኖራቸዋል። እዚህ አሜሪካ ውስጥ አንዳንድ የሆኑ ነገሮች አሉ። አንዳንዶቹ በጣም የሚገርሙ ናቸው። አንድ ጊዜ ከዚህ በፊት ነግሪያቸው እንደሆነ አላውቅም። አንሶልቪድ ሚስትሪ የሚባል ቪዲዮ አይታቸዋል። አሜሪካ ውስጥ ፊልሞች አሉ። አንሶልቪድ ሚስትሪ ዶክመንተሪዎች ናቸው። እና አንድ ጊዜ አንዲት 17 ዓመት ልጅ የሆነች ታዳጊ ልጅ ናት። ከእናቷ ወንድም ጋር ይሄ ግራንድ ካኔን የሚባል ቦታ ለዚህ ሸለቆ ነገር የሚታይ እዛ ለማየት ከአጎቷና ከአጎቷ ሚስት ከአጎቷ ልጆች ጋር ሄደች ለሆሊዴይ ነው። እና እናትየው ቤት ቁጭ ብላ መጽሐፍ ቅዱስ ታነባለች። እንዳጋጣሚ የምታነበው መጽሐፍ መዝሙር ዘጠና አንድ ነው። መዝሙር ዘጠና አንድን ቁጭ ብላ እያነበበች እያነበበች እያሰበች ነው እና ልክ እያነበበች እያሰበች ባለችበት ሰዓት ልጅቷ ይሄ በጣም እልም ያለ ገደል ነው። ገደሉ ጫፍ ላይ አትሂዱ የሚባል ቦታ አለ እና ይሄንን አትለፉ የሚል እንጨት አለ። ድንገት እንጨቱን አልፋ ፎቶ ልታነሳ ስትል እልም ብላ ገባች። በጣም እየተገለባበጠች አጥንቷም አይቀርም ተብሎ በሚታሰብበት ቦታ ድንገት ድንገት መሀል ገደል ላይ ቀጥ ብላ ትቆማለች። ቀጥ ብላ ቆማ ልክ ፊልሙን ያሳዩት ልክ የሆነችውን ነገር ነው ያሳዩት። እና እንዲህ ተገልብጣ በቅጽበት አጎቷ ሚስት ጋር ቆማ ተገኘች እና ዓለም በሙሉ ነው የተደነቀው እና እንዴት ሊሆን ቻለ? በቴሌቪዥን ጋዜጣ ሁሉ ተነስታለች፣ ኢንተርቪው ተደርጋለች። አላቅም አለች። ድንገት ድንገት ከዛ በታች ቦርድ ሊሆን የሚችለው ነገር አይታወቅም። ድንገት ቀጥ አልኩኝ እና ወዲያው ተመልሽ አጎቴ ሚስት ጎን ቆም የተገኘው እና ልብሷን እያራገፈች ነው፣ እንደዚህ ቆማ የተገኘችው። እንዴት ሊሆን ቻለ? እግዚአብሔር እኛ ባፕቲስቶች ነን። እግዚአብሔር በሐሰተኛ ነቢያት ከሌና ከሌ እንደዚህ ሆነ የሚለውን አናምንም፣ ግን እግዚአብሔር እንደሚሰራ ተአምረኛ አምላክ እንደሆነ መቶ በመቶ እናምናለን። እግዚአብሔር ተአምረኛ አምላክ ነው። ምንድን ነው የሚለው ልክ ያቺ እናትየው እያነበበች የእግዚአብሔርን ቃል እያነበበች መዝሙር ዘጠና አንድ ብትመለከቱ ምን ይላል በአንበሳውና በእባቡ ላይ ትጫማለህ የሚል ቃል አለ እና እግርህ እንዳይሰናከል መላእክቱን ስላንተ ልኮ እግሮችህን ይጠብቃል ይላል። ያ ቃል ያንን እያሰላሰለች ነው። እግዚአብሔር መላእኩን ልኮ ነው እኔ አወጣት ብዬ የማምን ያችን ልጅ ልክ እግዚአብሔር እንደዚህ የሚያደርግ አምላክ ነው። የመለየት ህይወት ያላቸው ሰዎች የልጆቻቸው መከታ ይሆናሉ፣ የባሎቻቸው መከታ ይሆናሉ፣ የሚስቶቻቸው መከታ ይሆናሉ የእናት የአባቶቻቸው መከታ ይሆናሉ። ጥቅሙን ዘርዝሮ መጨረስ አይቻልም። አሁን በአገልግሎት እንኳን ለዚህ ህዝብ የተመሸገ የናስ ቅጥር አደርግሃለሁ ብሎ እውነተኛ አገልጋዮች ለህዝቡ የተመሸገ የናስ ቅጥር ሊሆኑ እንደሚችሉ በመለየት ህይወት፣ በመለየት መንፈስ የሚመላለሱ ከሆነ ማለት ይሄ በጣም የሮኬት ሳይንስ አይደለም። ክፉን ነገር አይተን ኖ ክፉ ነገር ማለት ነው መልካሙን ነገር አይተን፣ አዎ ይሄ መልካሙ ነገር ትክክል ነው ብለን በመልካሙ መንገድ መሄድ ነው። እግዚአብሔር ከጌታ ኢየሱስን ከመቀበላችን ጀምሮ በውስጣችን ካደረጋቸው ከሚያደርጋቸው አስደናቂ ነገሮች አንዱ እኛ እንዘጋዋለን እንጂ ማለት ራሳችን ጥለነው እናልፋለን ወይም መልካም የመሰለን መጥፎ ነገር መልካም መስሎ እንሄዳለን እንጂ እግዚአብሔር ይህንን መንፈስ በውስጣችን የማስቀመጥ ፍቅር ደግሞም ኃይል ደግሞም ቸርነት አለው። አሁን እንደ ሌላው ነጥቤ የምመለከተው እዚህ ጋር ይህንኑ ቃል ነው። አሁንም ማየው ወደ መለየት ነገር በስፋት በሚቀጥሉት ሳምንታት ውስጥ እንገባለን። ይጠቅማቸዋል ብዬ አስባለሁ። ግን ምን ይላል መሰላችሁ? ለዚህ ሕዝብ የተመሸገ የናስ ቅጥር አደርግሃለሁ ብሎ ይዋጉሃል፣ እኔ ግን ለማዳን ከአንተ ጋር ነኝና አያሸንፉህም ብሎ ይናገራል። ይህ የመለየት መንፈስ ያላቸው አገልጋዮች እና ሰዎች ጦርነት አለባቸው። ይዋጓችኋል፣ ይቃወሟችኋል። በሆነው ነገር ሁሉ በቃ አፋፋችሁን ሊሉ እና መንገዳችሁን ለማሰናከል ይሞክራሉ፣ ይዋጋሉ። ውጊያ አለባችሁ። ግን በውጊያ ውስጥ እግዚአብሔር ከእናንተ ጋር ስለሚሆን አሸናፊው ማን ነው? እናንተ ናችሁ፣ ነው የሚለው በውጊያ ውስጥ እግዚአብሔር የመለየት መንፈስ ባላቸው ሰዎች ውስጥ ከነሱ ጋር ስለሚሆን ውጊያው እነሱን በማሸነፍ አይደመደምም። እነሱ በውጊያው ውስጥ አሸናፊዎች ሆነው ነው የሚታዩት። ይህንን ሳስብ ሮሜ ምዕራፍ 8 ቁጥር 37 እዚህ መጨረሻ ላይ የተቀመጠውን ጥቅስ ሳላንብላችሁ አላልፍም። ምን ይላል ሮሜ 8 37፣ 38 እና 39 ምን ይላል? ከ36 ጀምሮ ባነበው ስለ አንተ ቀኑን ሁሉ ተገለናል እንደሚታረዱ በጎች ተቆጠርን ተብሎ እንደ እንደተጻፈ ነው ብሎ ነገር ግን በእነዚህ ነገሮች ሁሉ በወደደን በእሱ በኩል እኛ ከአሸናፊዎች እንበልጣለን ይላል። በወደደን በክርስቶስ ኢየሱስ በኩል እኛ ከማንበልጣለን ከአሸናፊዎች ይዋጉናል በ በሌሎች ላይ ድል አድራጊዎች ሆነው ታይተዋል፣ አሸንፈዋል። ግን እኛ ጋር ሲመጣ በወደደን በክርስቶስ በኩል የመለየት መንፈስ ኖሮን በእውነት ከጸናንና ከቆምን እኛ ከአሸናፊዎች በላይ ነን። ሌሎችን አሸንፈዋል፣ እኛ ማሸነፍ አይችሉም ነው ሐሳቡ። ምክንያቱም የመለየት ህይወት፣ የድል የማድረግ ህይወት፣ የሚያሰጥ ህይወት ነው። እና ጌታ እግዚአብሔር እዚህ ጋር ለኤርሚያስ እንደተናገረው ምንድን ነው ያለው? እኔ ግን ለማዳን ካንተ ጋር ነኝ፣ የሚዋጉት ሰዎች አያሸንፉህም። የጌታን ማዳን ማየት የምትፈልጉ ከሆነ ሁል ጊዜ በሄዳችሁበት መንገድ፣ በወጣችሁበት፣ በገባችሁበት ቦታ የጌታን ማዳን ለማሸነፍ ለማየት አሸናፊዎች ሳያሸንፏችሁ እናንተ በድል እየተራመዳችሁ ለማየት የምትፈልጉ ከሆነ አንድና አንድ ነገር ያስፈልጋቸዋል። የመለየት መንፈስ እና የመለየት ህይወት፣ ክፉን ከበጎ የመለየት ህይወት። የአማኞች የመለየት ህይወት ምን ያጠቃልላል የሚለውን ወደ ሌላ ነጥቤ ከመሄዴ በፊት እዚህ ጋ አስቀምጫለሁ። በነገሮች መካከል እውነት የሆነውን ከስህተቱ ለይቶ የመፈረጅ ችሎታን ያጠቃልላል። ይሄ ገና ጌታን ከተቀበልን ጀምሮ የሚሰጥ ነው። ስለዚህ የመለየት ህይወት በአንድ ሰው አይምሮ ውስጥ የሚደረግ ጥንቃቄ የሞላበት ስለ እውነትና ስህተት መርምሮ ለመለየት የሚደረግ የማያቋርጥ የህይወት ዘመን ሁሉ ሂደት ነው ማለት ምን ማለት ነው? በጌታን ከተቀበልን ጀምሮ በጌታ ህይወት ተጠብቀን ቆይተን እስከምንሞት ድረስ የማያቋርጥ ሂደት ነው የመለየት መንፈስ የመለየት ህይወት ስለዚህ የህይወት ዘመን ሁሉ ሂደት የሆነበት ምክንያት እውነትና ስተት ሁል ጊዜ ወደፊታችን ስለሚመጡ ነው። እውነትና ስተት ሁል ጊዜ ስለሚጋጩ ነው። የከበረና የተዋረደ ነገር ወደኛ በአይምሯችንም ሆነ በሰዎች በኩል በሰይጣንም በኩል ስለሚመጣ ነው። ስለዚህ ይሄ የህይወት ዘመን ነገራችንን ሁሉ የሚያሳይ ነገር ነው። እዚህ ጋር ስመጣ መለየት የሶስት ነገሮች ምልክት ነው የሚል ነጥብ አለኝ። ሶስቱን ነገሮች በዝርዝር አልሄድባቸውም፣ አንዳንዶቹን ጠቃቅሼ አልፋለሁ። የመለየት ህይወት ያላቸው ሰዎች ምንድን ነው የሚያሳዩት ምልክት? የመለየት ህይወት ያላቸው ሰዎች የምን ህይወት ምልክት ነው የሚያሳዩት የሚለውን ተመልከቱ። አንደኛ የመለየት ህይወት የመንፈሳዊ ህይወት ጤንነት ምልክት ነው መንፈሳዊ ህይወታቸው ጤነኛ የሆኑ ሰዎች ማለት እንደ እግዚአብሔር ቃል የሚኖሩ እግዚአብሔርን በቃሉ መሰረት የሚያምኑ ከመንፈስ ቅዱስ ጋር ጤናማ ህብረት ያላቸው ከራሳቸውና ለራሳቸው ከማሰብ ውጪ የሆኑ እኔነት የሚባለው ነገር የሌለባቸው ሰዎች ምልክት ነው መንፈሳዊ ህይወታችሁ ጤነኛ ከሆነ ምንም ጥርጥር የለውም የመለየት ህይወት አላችሁ መጽሐፈ ምሳሌ ላይ የተጻፈውን እዚ ጋ አስቀምጫዋለሁ። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ብሎ ይናገራል። ማስተዋል የሚባለው ነገር የጥበብ በህይወታችን የሚሰራበት መንገድ ነው እና ጤነኝነት ጤነኛ አስተሳሰብ ያለን መሆናችንን የሚያሳይ ነው። ስለዚህ የመለየት ህይወት ካላችሁ ጤናማ መንፈሳዊ ህይወት አላችሁ ማለት ነው። ሁለተኛ ወይም ደግሞ ጤናማ መንፈሳዊ ህይወት ካላችሁ የመለየት ህይወት አላችሁ ማለት ነው። ሁለተኛ የሚቀጥለው ገጽ ላይ የሚሄድበት የመለየት ህይወት የመንፈሳዊ እድገት ምልክት ነው። በመንፈሳዊ ህይወታችሁ እያደጋችሁ ነው ያላችሁት? እንዴት ነው እንዴት ነው አሁን መንፈሳዊ ህይወታችን እያደገ መንፈሳዊ ህይወት ዶርማንት ሊሆን አይችልም። ዝም ብሎ የተዳፈነ ነገር ሁል ጊዜ ማደግ አለበት የእግዚአብሔርን ቃል እያነበብን እየጸለይን በሄድን ቁጥር መንፈሳዊ ህይወታችን እያደገ ይሄዳል መንፈሳዊ ህይወታችን እያደገ የምንሄድ ከሆነ ምንም ጥርጥር የለውም የተዋረደውን ከከበረው መለየት እንችላለን። መንፈሳዊ ህይወታችን የማያድግ ከሆነ የተዋረደውን ከከበረው መለየት አንችልም ስለዚህ ሁሉ ነገር መንፈሳዊ ይመስለናል ሁሉ ነገር ከእግዚአብሔር የመጣ ይመስለናል እና በጣም እንጎዳለን። አሁን እዚህ ጋ የሰጠሁት ምሳሌ አለ። የመለየት ህይወት ያላቸውን ሲያበረታታ ጌታ ኢየሱስ ክርስቶስ የመለየት ህይወት የሌላቸውን ደግሞ ሲነቅፋቸው፣ ማርቆስ 8 ከ17 እስከ 21 ላይ ታያላቸው። ጌታ ኢየሱስ ምን አለ? ለአራት ሺህ ሰዎች አምስት ለአራት ሺህ ሰዎች በተወሰነ እንጀራ መግብቢ ያለሁ አይደለም ወይ? ለሰባት ሺዎቹ ሰዎች በሁለት ዓሳና በአምስት ገብስ የገብስ እንጀራ መግብቢ ያለሁ አይደለም ወይ? አሁን የምትናገሩት ነገር መንፈሳዊ መለየት የሌላችሁ እንደሆነ ነው የሚያሳየው ብሎ ነው የሚናገራቸው። እንዴት አታስተውሉ? እንዴት አታስቡ? ቆም ብላችሁ እንዴት አታስቡ? ደቀ መዛሙርቱ ታምራቶቹ የሚጠቁሙትን ነገር አላወቁም ነበር። ለምንድነው አምስት እንጀራ ይዞ አራት ሺ ሰው አምስት ሺህ ሰው አብልቷል። እንደገና ደግሞ አምስት የገብስ እንጀራ ወስዶ ሰባት ሺ ስድስት ሺህ ሰው መግቧል። ይሄ ነገር ምንድን ነው የሚጠቁመው ብለው አላሰቡም? ጌታ ይሱስ የሚናገረው ያንን ነው። እነዚህ ነገሮች እኮ ማንን ነው የሚጠቁሙት? የኔን ማንነት ነው የሚጠቁሙት። ማንም ሰው አምስት እንጀራ ወስዶ አምስት ሺህ ሰው ሊመገብ አይችልም። ማንም ሰው እኔ አልችልም፣ ሰው ነኝ። ግን ያ ተአምር የሚያሳየው ጌታ ኢየሱስ ክርስቶስ አምላክ መሆኑን ነው። እሱ በሁሉ ላይ ሥልጣን እንዳለው መሆኑን ነው። እና ተመልከቱ፣ ጌታ ኢየሱስ የነቀፋቸው ተአምሩ የሚያሳየውን ነገር ባለማየታቸው ነበር። እኛስ በሕይወታችን ጌታ ኢየሱስ ክርስቶስን የሚያሳዩ ብዙ ነገሮች ያጋጥሙናሉ። እነዛን ለይተን አውቀን ጌታ ኢየሱስን ከነገሮች ሁሉ በላይ እያደረግ ነው ነው ሶስተኛ መለየት የሶስት ነገሮች ምልክት ነው ብያቸዋለ። የመለየት ህይወት የመንፈሳዊ ብስለትም ምልክት ነው። የመንፈሳዊ ጤንነት፣ የመንፈሳዊ እድገት፣ የመንፈሳዊ ብስለት አሁን ዕብራውያን ምዕራፍ አምስት ላይ ያለውን ቃል የግድ ማንበብ ያስፈልጋል። ይሄ መንፈሳዊ ብስለት የሚለውን ስንመለከት እንደውም እዚህ ላይ ተጽፏል፣ ማውጣት የለብኝም። ጌታ ኢየሱስ በዕብራውያኑ ጸሐፊ በኩል የተናገረው ነገር፣ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ የእግዚአብሔርን ቃላት የመጀመሪያውን ትምህርት እንደገና የሚያስተምራችሁ ያስፈልጋችኋል፣ እናንተም ጠንካራ ምግብ ሳይሆን ወተት እንደሚያስፈልጋቸው ሆናችኋል ብሎ ወተትን የሚመገብ ሁሉ በጽድቅ ቃል የሰለጠነ አይደለም እሱ ሕፃን ነውና ጠንካራ ምግብ ግን በልምዳቸው መልካሙንና ክፉን ለመለየት ልባቸውን ላሰለጠኑ ለበሰሉ ሰዎች ነው ብሎ ይናገራል። አንዳንድ ክርስቲያኖች ድሮ አዲስ አበባ ያለው መካኔሱስ ቤተ ክርስቲያን እንጦጦ መካኔሱስ በተደጋጋሚ በዓመት ቢያንስ ስድስት ጊዜ አገለግል ነበር እና እዛም ጡጦ አንድ ጊዜ ወጣቶችን ለማገልገል ሄጄ እዚህ ግድግዳ ላይ የተለጠፉ ስዕሎች አሉ። አንድ ሽምግል ያለ ሰውዬ ጸጉሩ ገብ ያለ ሽበት በሽበት የሆነ ሰውዬ ጡጦ አፉ ላይ ተቀምጦበት እዚህ ላይ ተለጥፏል። እና ምን ለማለት እንደተለጠፈ ግልጽ ነው አይደል? ትልልቆች ሆነው አሁንም ወተት የሚጠጡ ሰዎች አሉ። የበሰለ ትልቅ ሰው የበሰለ ምግብ ነው መብላት ያለበት አይደል። እና ብዙ ሰዎች እንደዚህ አይነት ናቸው። በክርስትና እድሜያችሁ ስንት አመታችሁ ነው ጌታን ከተቀበሏችሁ ስትሏቸው፣ ሀያ አመቴ ነው በጌታ አሁንም ሲጭበረበሩ ታያቸዋላችሁ። አሁንም ሲሸወዱ ታያቸዋላችሁ። አሁንም የመለየት መንፈስ የላቸውም። የመለየት መንፈስ የሶስት ነገሮች ምልክት ነው ብዬ የምናገርበት ይሄኛው እብራውያን 15 ቁጥር 14 ጀምሮ ያለው የመንፈሳዊ ብስለት ያላቸው ሰዎች በመንፈሳዊ ህይወታቸው የበሰሉ ሰዎች ሁል ጊዜ ጠንካራ ምግብ መመገብ ይችላሉ። ወተት የሚጋቱ አይደሉም። እውነትን ከውሸት መለየት ይችላሉ። ስለዚህ የመለየት መንፈስ በመንፈሳዊ ህይወታቸው ያልበሰሉ ሰላሳ ዓመታቸው ዛሬም ጡጦ የሚጠቡ አማኞች የመለየት መንፈስ የላቸው። ስለዚህ እኔ ምንድን ነው አላማዬ? እናንተ ጠንካራ ምግብ የምትመገቡ የከበረውን ከተዋረደው የምትለዩ በክርስትና እድሜያችሁ የበሰሉ አምላኪዎች፣ አገልጋዮች፣ እግዚአብሔርን ተከታዮች ሆናችሁ እንድትገኙ ነው አላማዬ እና ይህንን እዚጋ ወደ መንደርደሪያ ይሄዳለሁ። መለየት ማጣት፣ የመለየት ማጣት ወይም የመለየት ጉድለት የምን ምልክት ነው? ሶስት ነገሮች እዚህ ጋር ጽፍ ያለው። አንደኛ የመለየት ህይወት ከሌለን የመለየት ጉድለት ካለብን መንፈሳዊ ህይወታችን አልበሰለም ማለት ነው። ሁለተኛ የመለየት ህይወት ጉድለት ካለብን ወደኋላ የማፈግፈግ ህይወት ላይን ያለ ነው፣ ባክስላይድ እያደረግን ነው ማለት ነው። ሶስተኛ የመለየት ህይወት ጉድለት ካለብን የመንፈሳዊ ሞትም ምልክት ነው። መንፈሳዊ ህይወታችን ይሞታል፣ ከእግዚአብሔር ጋር ያለን ህብረት እና አንድነት ይቀዘቅዛል ማለት ነው። አሁን አላማዬ ምንድን ነው? የመለየት ህይወት በህይወታችን እንዲኖር አስፈላጊ ነገሮችን እንድታዩ ነው የተነሳሁት። በኤርሚያስ 15 ላይ ነው ግን ወደ ጥልቅ ነገሮች እየገባን እየገባን እንሄዳለን። የመለየት ህይወት እንዲኖራችሁ መጸለይ አለባችሁ። የመለየት ህይወት የመንፈሳዊ ብስለት ምልክት ነው። የመንፈሳዊ እድገት ምልክት ነው። የመንፈሳዊ ጤንነት ምልክት ነው። መንፈሳዊ ጤናማዎች ከሆናችሁ የመለየት ህይወት አላችሁ፣ ምንም ጥርጥር የለውም። መንፈሳዊ ብስለት ካላችሁ የመለየት ህይወት አላችሁ፣ ምንም ጥርጥር የለውም። መንፈሳዊ እድገታችሁ እንደ እግዚአብሔር ቃል ከሆነ የመለየት ህይወት አላችሁ። የመለየት ህይወት ደግሞ ካላችሁ እንደ ማን ትሆናላችሁ? እንደ አፌ ትሆናላችሁ። ይዋጓችኋል፣ ግን ድል አድራጊዎቹ እነማን ናቸው? እናንተው ናችሁ። እና እግዚአብሔር ከእናንተ ጋር ይሆናል። የእግዚአብሔር መጠቀሚያ ትሆናላችሁ። ባላችሁበት ደረጃና ሁኔታ እናንተ ለመድኃኒትነት ትፈለጋላችሁ። ክብር ለእግዚአብሔር። የመጨረሻው መዝሙር ዘምረን እንጨርሳለን። የመጨረሻው መዝሙሬ ቁጥር ሰባት ነው። ቁጥር ሰባት ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ የሚለው ነው ስን ዘምራለን።